የቡሩንዲው ውጭ ጉዳይ ሚኒስትር ሀገሪቱን የፖለቲካ ቀውስ ለመፍታት በሚካሄደው የሽምግልና ጥረት ምንም አይነት ማዕቀብ እንጥላለን የሚል ማስፈራሪያ ማስገባት አያስፈልግም ሲሉ ተናግረዋል። ማዕቀብ ቀውሱን ማባባስ እንጂ መፍትሄ ለማምጣት የሚጠቅመው ነገር የለም ሲሉም የውጭ ጉዳይ ሚኒስትሩ አክለዋል። ቡሩንዲ ውስጥ በሰላማዊ ሰዎች ላይ ምንም አይነት የሰብአዊ መብት ጥሰትም ሆነ ሌላ የመብት ረገጣ ተፈጽሞ እንደሆን የአፍሪካ ህብረት በሚያካሂደው ምርመራ ለመተባበር ዝግጁ ነን ሲሉ የውጭ ጉዳይ ሚኒስትሩ አክለው ተናግረዋል። ሚኒስትሩ ይህን የተናገሩት ባሳለፍነው ሳምንት መጨረሻ አዲስ አበባ ላይ የተሰበሰበው የአፍሪካ ህብረት የሰላምና የጸጥታ ኮሚሽን ሁከቱን የሚያራግቡና ቀውሱን የሚያከትም መፍትሄ ለማግኘት የተያዘውን ጥረት የሚያደናቅፉ ሰዎች ላይ ማዕቀብ እንጥላለን ሲል መወሰኑን ተከትሎ ነው። የፕሬዝዳንት ፒየር ንኩሩንዚዛ መንግስት ቡሩንዲ ውስጥ ሰላምና መረጋጋት እንዲሰፍን ሲሞክር ቆይተዋል ይላሉ የውጭ ጉዳይ ሚኒስትሩ። ስለ መግለጫው እናውቃለን፣ ትልቅ ትኩረትም ሰጥተነዋል። ምክንያቱም መንግስቱን እንታገላለን ብለው የዛቱ አንዳንድ ሰዎች የፖለቲካ ግባቸውን ለማሳካት የኃይል መንገድን ግድያን ጭምር ሲጠቀሙ ቆይተዋል። ስለዚህም ማዕቀቡ በሚገባ እነርሱ ላይ ማነጣጠር ይኖርበታል። አያይዘውም ሚኒስትሩ ከመንግስትም በኩል በሁከት የተሳተፈ አባል ካለ እሱም ማዕቀቡ ኢላማ ሊያደርገው ይገባል ብለዋል። ማዕቀብ ብቻውን ግን መፍትሄ አይሆንም ነው ያሉት ሚኒስትሩ። አፍሪካ ውስጥ ብትመለከቱ በማዕቀብ እርምጃ የተፈታ አንድም ቀውስ አታገኙም። የደቡብ ሱዳን ሳይቀር አስታውሳለሁ የሰላምና ጸጥታ ኮሚሽኑ ማዕቀብ ለመጣል አንቸኩል ምክንያቱም ሁኔታው በጣም አሳሳቢ ደረጃ ላይ ስለሆነ በዚያ መንገድ ከሄድን ሁኔታው ሊባባስ ይችላልና ሲል ነበር። የእኛም ሀገር ጉዳይ መታየት ያለበት ከእኛ በባሰ ቀውስ ውስጥ የነበሩ ሀገሮች ጉዳይ በታየበት መንገድ ነው ሲሉ አስገንዝበዋል ሚኒስትሩ። የአፍሪካ ህብረት የሰብአዊ መብቶችና የህዝባዊ መብቶች ኮሚሽን ጉዳዩን መርምሮ በአንድ ወር ከአስራ አምስት ቀን ጊዜ ውስጥ ሪፖርቱን እንዲያቀርብ የህብረቱ የሰላምና የጸጥታ ምክር ቤት አሳስቧል። የውጭ ጉዳይ ሚኒስትሩ መንግስት አጥፊ ሳይጠየቅ መቅረት የለበትምና በምርመራው ይተባበራል ሲሉ አስታውቀዋል። የቡሩንዲ ፕሬዝደንት ንኩሩንዚዛ ተቃዋሚዎች ህገ መንግስቱን የጣሰ ተግባር ነው ብለው ባወገዙት ምርጫ ለሶስተኛ ጊዜ ከተመረጡ ወዲህ ሁከቱ እንደቀጠለ ነው። የአፍሪካ ህብረት የቡሩንዲ መንግስትና ተቃዋሚ ቡድኖችን የሚያሳትፍ ንግግር አንዱ የአፍሪካ ሀገር ዋና ከተማ ውስጥ ይካሄድ ሲል ጥሪ አቅርበዋል። የውጭ ጉዳይ ሚኒስትሩ ኒያም ዋቴ እኛ ለንግግር ዝግጁ ነን፣ የቡሩንዲያውያን ብሔራዊ ኮሚሽንን ያቋቋም ነው። ማንኛውም ዜጋ ስለ ሀገሩ ቀውስ መናገር እንዲችል መድረክ ለመፍጠር ብለን ነው ሲሉ አስታውቀዋል።